የማኅበራዊ መገናኛ አውታሮች ሳምንቱን የዘለቁት በተለያዩ የኢትዮጵያ አካባቢዎች የተከሰቱ ብሔርተኮር ግጭቶችንና ግድያዎችን የሚመለከቱ መልእክቶችን በስፋት በማስተናገድ ነበር። በተለያዩ ሰዎች የንጸባረቁ የነበሩ መልእክቶች በርካቶችን የሚያሳስቡም የሚያስተዛዝቡም ነበሩ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ በቀለ ገርባ የዋስ መብታቸው ታግዶ ጉዳያቸው እንደገና ሊታይ መሆኑ ሌላ የመነጋገሪያ ርዕስ ነበር። በኢትዮጵያ በኤርትራ ደግሞ በመዲናይቱ አስመራ የ ተኩስ ሩምታ የታጀበበት የተቃውሞ ሰልፍ መከሰቱ ተደምጧል። የመገናኛ አውታሮች በሰልፍ ግጭቱ ሰዎች መገደላቸውን ዘግቧል። ሦስቱንም ርዕሰ ጉዳዮችን እንቃኛለን። አብራችን ቆዩም። እዚህም እዚያም በተቃውሞና ግጭት በምትናጠው ኢትዮጵያ የሚስተዋለው ግድያና ግድያውን ተከትሎ በማህበራዊ መገናኛ ዘዴዎች የሚናፈሰው ወሬ አሳሳቢ ደረጃ ላይ እየደረሰ ይመስላል። ግድያዎችን የሚመለከቱ በርካታ መልእክቶች በሟቾች ማንነትና ብሔር ላይ ተጠምደው ተስተውለዋል። የዛኛው ብሔር ተወላጆች የዚህኛውን ይህን ያህል ገደሉ፣ እነከሌ የአካባቢው ተወላጆች የነከሌ ብሔርን እንዲያድርገው ገደሉ፣ ወዘተረፈ የሚሉ በአንድ አገር ውስጥ አንዱን ባለመሬት ሌላኛውን መጤ የሚያስብሉ ጽሁፎች ኃላፊነት በጎደለው መልኩ ሲሰራጩም ታይቷል። የነገሩን አስቀያሚ ገጽታ የአፈንዲ ሙተቂ የፌስቡክ ጽሁፍ ጠቅልሎ ይዞታል። አፈንዲ አሳሳቢ ደረጃ ላይ ደርሰናል የሚል ርዕስ የሰጠውን ጽሁፍ አንድ እንኳ ኃላፊነት የሚሰማው ሰው ይጥፋ ጓዶች በሚል የምሬት ገለጣ ይጀምራል። ሁሉም ያልተረጋገጠ ወሬውን ፌስቡክ ላይ እያመጣ ይሰልቃል። ተከታዩ ወሬውን በአፉፍቱ እያራገበው ትልቅ ነበልባል ያስነሳል። ያኛውም ከሳቱ ችቦውን ለኩሶ የራሱንና የጎረቤት ቤቱን ቤት ሊያቃጥል ይሮጣል፣ ያለው አፈንዲ ተዉ ስትለው፣ ለማሸማቀቂያ ሰፍቶ የደረደረውን ጥብቆ ያለብሳል በማለት የሰላ ትችቱን ይሰነዝራል። ቀጥል አድርጎም አቤት ሀገር፣ አቤት ህዝብ፣ መነገጃ የሆነ ህዝብ፣ አሳዛኝ ሀገር። መቼስ ሀገሪቷ መንግስት የላትም። ታዲያ እኛም ከእርሱ ጋር ተደምረን የገዛ ቤታችንን እናፍርሰው እንዴ? ሲል የሚያጠይቀው አፈንዲ ሀገር አፍርሰን መግቢያችን የት ሊሆን ነው? የማጅራት መቺ ፖለቲካ እንኳንም በውስጡ ገብቼ አላምቦ ጫረኩ ሲልም አፍንዲ ሰው በጸሎትና በምህላ እንዲበረታ በመጠየቅ የፌስቡክ ጽሁፉን ይቋጫል። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ በቀለ ገርባ በፌዴራል ጠቅላይ ፍርድ ቤት ውሳኔ በዋስትና ሊፈቱ ነው የሚለው ዜና ተሰምቶ ብዙም ሳይቆይ ነበር ውሳኔው መታጠፉ የተነገረው። የአቶ በቀለ ገርባ በ ሰላሳ ሺህ ብር ዋስትና ከእስር ቤት ወጥተው ጉዳያቸውን እንዲከታተሉ የተላለፈ ውሳኔ ሲደመጥ በርካቶች ደስታቸውን የገለጡት ወዲያው ነበር። በማህበራዊ መገናኛ ዘዴዎች ተቃውሟቸውን የሚያሰሙ ሰዎች ውሳኔውን ያልተለመደ ግን መልካም ዜና ሲሉ ነበር የገለጡት። ብዙም ሳይቆይ ነበር አቶ በቀለ እንዲፈቱ የተላለፈው መዝገብ ቁጥርና ታስረው የሚገኙበት ቁጥር የሚጣረስ ነው የሚል ሌላ ነገር የተሰማው በማግስቱ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ በቀለ ገርባ ዋስትና በሰበር ሰሚ ችሎት መታገዱ ተገለጠ። ዜናው በፍጥነት በማህበራዊ የመገናኛ ዘዴዎች ተሰራጨ። የአቶ በቀለ ጉዳይ ህዳር 14 ቀን እንደሚታይ አቶ በቀለ ራሳቸው እንደነገሯት ልጃቸው ቦንቱ በቀለ ገርባ ከዶቼቬሌ ጋር ባደረገችው ቃለመጠይቅ ገልጻለች። ጠብቅ ይመጣል ተባልኩኝ ቆሜ ጠበቁት። በመጨረሻም ሲመጣ ቢሮ ተጠርቼ እያናገሩኝ ነበር እና ሰበር ሰሚ ችሎት ለህዳር አስራ አራት ቀጠሮ የያዘ እንደገና ክርክር ይደረጋል እናም አቃቤ ሕጎች ለሰበር ሰሚ ችሎት አቤቱታ አቀረቡ። ስለዚህ ጣም ተባልኩኝ። በርካቶች በውሳኔው የተሰማቸውን ቅሬታና ሀዘን ገልጧል። ሴና አኖሌ በትዊተር ገጿ በቀለ ገርባ ወደ መብት ተቆርቋሪነት የተቀየረ ከአመፃ ውጭ የሆነ ተቃውሞ አቀንቃኝ የኮሌጅ ምሁር ነው እንጂ ወንጀለኛ አይደለም ስትል በእንግሊዝኛ ጽፋለች። ኬሻ በጠረባ በተሰኘ የትዊተር ገጽ የሰፈረ የእንግሊዝኛ ጽሁፍ ደግሞ እንዲህ ይነበባል። የፍትህ ስርዓቱ በኢትዮጵያ ቧልት ነው። በቀለ ገርባን ፍቱት። አቶ በቀለ ገርባ ከእስር በዋስትና እንዲፈቱ የሚል ውሳኔ ተሰጥቶ የነበረው የተጠናከረውን ተቃውሞ ለማስቀየስ ነበር ያሉ አስተያየት ሰጪዎች በኦህዴድ ግፊት ነው ውሳኔው ተሰጥቶ የነበረው የሚሉትን የሚቃረን ጽሁፍ አስነብቧል። ቅመም በተሰኘ የትዊተር ገጽ በቀለ ገርባ እንዲፈታ ያስወሰነችው ኦህዴድ ከሆነች እንግዲስ በማን ይሆን የሚል ጽሁፍ ሰፍሯል። የኦሮሞ ዲሞክራሲያዊ ድርጅት የአንድ እስር ቤት አስተዳደር ያክል ተሰሚነት የላትም ሲል ያጠይቃል የቅመም ጽሁፍ። አቶ በቀለ በየትኛውም አካል ግፊት ሊፈቱ ባለመቻላቸው የተሰጠ አስተያየት ነው። ማራናታ ጌታሆይ ቶሎና አስተያየት ደግሞ ህዝቡ በዚህ ምክንያት ሰልፍ እንዲወጣ ነው ተባኗል፣ ሲል ይነበባል። እዩ ግራኝ ደግሞ በፌስቡክ ገጹ ቢቆይም መፈታቱ አይቀሬ ነው ብሏል። እዩ እሱ ብቻ ሳይሆን በየጫካውና በየመታጎሪያ ያሉ ሁሉ ይለቀቃሉ፣ ድል የህዝብ ነው ሲል አክሏል። የስርዓቱ ሂደት ነው የሚል አጠር ያለ መልእክት ያስነበበው ደግሞ ቤሪ ኢትዮ ነው። በዛው በፌስቡክ አበበ ለታ ደግሞ በየትኛው ዓለም ነው የሀገር ነጻነት ሳይከበር የግለሰብ መብት የሚከበረው ሲል ይጠይቃል። ሀገራችን ራሷ በአምባገነኖች ቁጥጥር ስር ነው ያለችው ያለው አበበ ሀገሪቱ ከቁጥጥሩ ነጻ ስትሆን ከዛ በኋላ ከፖለቲካ ጸዳ ፍርድ ቤት መቋቋም የሚቻለው ሲል የፌስቡክ ጽሁፉን ደምድሟል። አሁን ደግሞ አድማጮች በዋትሳፕ ገጻችን በድምፅና በጽሁፍ ከደረሱ መልእክቶች የተወሰኑትን እናሰማችሁም። በዋትሳፕ አድራሻችን በድምፅ የደረሱ መልእክቶችን እናስቀድም። ጀርመኖች እንደምን ዋላችሁ? ሰላም ናቸው ወይ ዶቸ ቤሌ? እኔ አንድ አስተያየት አለኝ ስለ በቀለ ገርባ መፈታት የፌዴራሉ ፍርድ ቤት የዋስ መብቱን ጠብቆ እንዲፈታ አዘዘ። ግን የቅሊንጦ ማረሚያ ቤት ያሉት አዛዦች ኢህአዲግ ጀራሎች ናቸው፣ የፍርድ ቤቱን ትእዛዝ አንቀበል እያሉት ለምን ዶ ታውቃላችሁ? ከፍተኛ ፍርድ ቤት ምንም መብት እንደሌለው ነው እዚጋ የሚያሳየው። እነሱ ናቸው የሚያዙት፣ ሁሉ ነገር ማድረግ የሚችሉት እነሱ ናቸው። ስለዚህ የ የመፈታት መብት ወረቀት አልሰጥ ያሉት ይመስለኛል። እንደኔ እስካሁን የፍርድ ቤት መብት ስላተጠበቀ ነው። ፌዴራል ትክክለኛ ፌዴራል ቢኖር ፍርድ ቤት ከፌዴራል በላይ ነበር፣ ግን ፍርድ ቤቶች እስካሁን ምንም መብት እንደሌላቸው የሚያሳየው። አመሰግናለሁ። ቀጣዩ በድምፅ የተላከልን የዋትሳፕ መልእክትም የፍትህ ስርዓቱና የማረሚያ ቤት አለቆች ስልጣንን እያነጻጸረ ያብራራል። በአሁኑ ወቅት ሀገሪቱን እያስተዳደረ ያለው ወያኔ መራሹ ይላችሁ ኢህአዴግ አገሪቱን ማስተዳደር እንዳቃተው ግልጽ እና አጭር ነው። ምክንያቱም ጥልቅ ተሃድሶ አድርግ ያለው እያለ የማናየውን ነገር ተግብራለሁ እያለ እየተንቀሳቀሰ፣ ፍርድ ቤት የወሰነውን ደግሞ ተራ የማረሚያ ቤት አዛዦች አንቀበልም እያሉ ባለጉዳይን እያጉላሉ፣ ይባስ ብሎ የእነሱን ስራ ባለጉዳዮች ላይ ታች ብለው እንዲያስፈጽሙላቸው ሲጥሩ ይታያል፣ ጊዜ ሲገዙባቸው ይታያል። እንግዲህ አንዱ ጥልቅ ታድሶ አድርገናል ብለው ካሉበት ነገር ውስጥ በፍትህ ዙሪያ ያለውን ነገር እንፈታለን ነበር የምናየው። ግን እያደር እየባሰ እየባሰ ሰዎች ሰብዓዊ መብታቸው እየተጣሰ ነው የሚገኘው እና ሀገሪቱን ማስተዳደር በእውነት አቅቶታል። ስለዚህ አንድ መፍትሄ ቢያደርግ ይሻለዋል። እዚህ አገር ፍትህ እንደሌለ ግልጽ ነው አያስደንቅም፣ የሚል አጠር ያለ የጽሁፍ አስተያየትም በዋትሳፕ ደርሶናል። በአሳለፍነው ረቡዕ ከወደ የኤርትራ መዲና አስመራ የተሰማው ዜና ብዙም የተለመደ አይደለም። በአስመራ ከተማ የተቃውሞ ሰልፍ መደረጉና ሰልፉ በመንግስት ታጣቂዎች ተኩስ መበተኑን ይገልጣል ዜናው። ይህም በማህበራዊ የመገናኛ አውታሮች በስፋት ተሰራጅቷል። ቆየት ብሎም ረቡዕ ከሰዓት በኋላ የወጡ ዜናዎች በተኩሱ የሞቱት ሰዎች 28 እንደሚደርሱ መዘገባቸውን በርካቶች ተቀባብሎታል። የዩናይትድ ስቴትስ ኤምባሲ በድረገጹ ባሰራጨው መረጃ ዜጎቹ ጥንቃቄ እንዲያደርጉ አሳስቧል። የአሜሪካ ኤምባሲ መግለጫ የተቃውሞ ሰልፉ በምን ምክንያት እንደተቀሰቀሰ ግን አይጠቅስም። በማህበራዊ መገናኛ ዘዴዎች በተለይ በትዊተር ዜናውን ያስተባበሉት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስመራ ውስጥ በአንድ ትምህርት ቤት የተከናወነ አነስ ያለ ሰልፍ ያለምንም ጉዳት ተበትኗል ሲሉ ጽፏል። በዛው ትዊተር ላይ ዜናውን እክል የሚባል ጋዜጠኛ ነው አሳስቶ ያወጣው፣ የኛው ደግሞ ተቀብሎ አሰራጨው የተሳሳተ ነው የሚል መልእክት ከኤርትራ በኩል ተነቧል። በትዊተርና በፌስቡክ የተሰራጩ አጠር ያሉ የቪዲዮ ምስሎች በከተማይቱ ሂጃብ የለበሱ ሴቶች እና ሌሎች ሰዎች ጦር መሳሪያ ከታጠቁ ወታደሮች ፊት ሲሮጡ ግን ያሳያሉ። ተደጋጋሚ የተኩስ ድምፅም ይሰማል። በሌላ ቪዲዮ ደግሞ አንድ የእስልምና አባት ለተሰበሰቡ ሰዎች ንግግር ሲያሰሙ ይደመጣል። ይህን ቪዲዮ ዳውድ ሳ የተባለ ሰው በትዊተር ገጹ አያይዞ ሁሉም ነገር የጀመረው ከዚህ ስብሰባ በኋላ ነው የሚል የእንግሊዝኛ ጽሑፍ አስፍሯል። ኤርትራ ሀጂ ሙሳ ይፈቱ የሚሉ ምልክቶችም ከቪዲዮ ጋር ተያይዞ ይነበባል። በርካቶች ይህን ቪዲዮ ተቀባብለውታል። በቪዲዮ ላይ የሚናገሩት አዛውንት የሃይማኖት አባት ሂጃብ ለብሰው ትምህርት ቤት የሚመጡት ሴቶች ልጆቻችን ናቸው። የሚመጣውን ሁሉ ለመቀበል ዝግጁ ነን፣ መብታለን ማንንም አንፈራም ሲሉ በትግርኛ ይደመጣሉ። ንግግራቸው በአረብኛና በእንግሊዝኛ የሚለውና ጽሑፍ ተተርጉሟል። ንግግሩ ከ ከ20800 በላይ ወንዶችና ሴቶች ተማሪዎች ያሉት አልዲያ ትምህርት ቤትን የሚመለከት መሆኑም በቪዲዮ ተጠቅሷል። አዛውንቱ የመንግስት ባለስልጣናት ጠርተው እንዳነጋገሯቸው፣ ፖሊሲያቸውንም እንዲቀይሩ እንደጠየቋቸው ያብራራል። አድማጮች ሰልፍ ግጭትና ግድያ በኢትዮጵያና በኤርትራ በሚል ርዕስ ሶስት ርዕሰ ጉዳዮችን ያስተነተንበት የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይደመደማል ማንተጋፍቶ ስለሽነኝ አስተያየትና ጥቆማቸው ያለየን መልካም ጊዜ ጤና ይስጥልኝ